የኢትዮጵያ ንጉሠ ነገሥት ሐፄ ኃይለሥላሴ ጀማይካን የጎበኙበት ተከትሎ የዛሬ 50 ዓመት ገደማ ነበር ራስተፋሪያኒዝም የተባለው እምነትና የራሱ የሆነ የኑሮ ዘይቤ ያለው በጀማይካ የተወለደው በዓለም አቀፍ ደረጃ አንድ ሚሊዮን ተከታዮች እንዳሉት የሚነገርለት የራስ ተፋሪያን እምነት አራማጆች አፍሪካን በተለይም ደግሞ ኢትዮጵያን እንደ ቅዱስና የተስፋ መሬት እንደሚያዩት ይታወቃል። ግን ይህ የተስፋ መሬት ለራስ ተፋሪያኖች ምን ያህል ተስፋ ሰጥቶት ይሆን? ላለፉት አርባ ዓመታት በሻሸመኔ ከተማ ነዋሪ የሆኑት ዴስሞን ማርቲን በኢትዮጵያ ለሚገኙት የራስ ተፋሪያን ማህበረሰብ ሊቀመንበር ናቸው። ዴስሞን ማርቲን በኢትዮጵያ ለአራት አስርተ ዓመታት ሲኖሩ ቋሚ የመኖሪያ ፍቃድ ፈቃድና ሙያዊ ስራም እንደሌላቸው ተናግረዋል። በኢትዮጵያ የራስ ተፋሪያን ማህበረሰብ ተጠሪ ምን እየሰሩ ይኖሩ እንደሆነ ለቀረበላቸው ጥያቄ ሲመልሱ በአሁኑ ጊዜ በሻሸመኔ ለሚኖሩ ራስ ተፈሪያን ማህበረሰብ የመኖሪያ ፈቃድና ተያያዥ ችግሮች እንዲቀረፍላቸው እየሰራን ነው። ምክንያቱም መንግስት እስካሁን እነዚህ ማህበረሰቦችን እንደ ኢትዮጵያዊ እውቅና አልሰጣቸውም። እንደ ማህበረሰብ ግን እውቅና ተሰጥቷቸዋል። እነዚህ ማህበረሰቦች አሁንም የውጭ ዜጋና ጃማይካውያን ተደርገው ነው የሚቆጠሩት። በአንድ በኩል መንግስት እየቀለደም ይመስላል። ምክንያቱም በኢትዮጵያ ከጃማይካውያን ቤተሰቦች የተወለደ ልጅ እንዴት ጃማይካዊ ይሆናል? እዚህ አገር የሚወለዱ ሕጻናት የኢትዮጵያ ዜግነት ሊሰጣቸው ይገባል። እንዲያም ሆኖ ኢትዮጵያ አሁንም የተስፋ መሬት ናት። የኤደን ገነትን የሚያጠጣው አባይ መነሻ አገር ኢትዮጵያ የጽዮን መግቢያ በር ናት። ዜግነትም ሆነ ቋሚ የመኖሪያ ፍቃድ እንደሌላቸው የሚገልጹ ዴስሞን እንዲያም ቢሆን ኢትዮጵያ የተስፋ መሬት እና የጽዮን መግቢያ በር እንደሆነች ይናገራሉ። እንደ አውሮፓውያኑ አቆጣጠር በ 1920 ዎቹ የተጀመረው የራስ ተፋሪያን እንቅስቃሴ በተፈጥሮአዊ አኗኗርና በአፍሪካ ነጻነት መሰረት ያደረገ ነው ስሉ የሚገልጹት የሬጌ ሙዚቃ አቀንቃኝ አቶ ዘለቀ ገሰሰ ራስ ተፋሪያኖቹ ኢትዮጵያን እንደ መንፈሳዊ ቤት አድርጎ እንደሚቆጥሩም ተናግሯል። አቶ ዘለቀ እንደ ተስፋ አገር የምትታየው ኢትዮጵያ ከችግር ነጻ አለመሆኗንም እንዲህ ያስረዳሉ። ከጃንሆይ ጊዜ ጀምሮ ሶስተኛ መንግስት ነው አሁን ያለው ተቀይሯል በተለይ በደርግ ጊዜ ትንሽ ችግር ነበራቸው የባሰ አሁንም ቢሆን እኔ ኢንቨስቲጌት አድርጌ ለማድረግ በሞከርኩት ደረጃ ከመጣሁ ገና አራት አመቴ ነው ባየሁት ደረጃ ብዙ ነገር ፕሮፐርሊ አልተሰራም ከበፊቱ ያው ሲቲዝንሺፕ ለማግኘት የሚያሟሉ ነገሮች አሉ የሚጠየቅ በአስተዳደሩ አሁንም ቢሆን አይ ዶንት ነው የደርግ ጊዜ አላወቁም ያኔ መኖሩም ግን በኃይለሥላሴም ጊዜ ነበር። ማሟላት ያለባቸው ነገሮች አሉ። ለምሳሌ አንድ ተመላሽ ወይ ፓስፖርት ይኖረዋል ያስፈልገዋል። ስፓይር ያልሆነ ደግሞ አንድ አይነት ስኪል ያስፈልገዋል። ወይ ሰርቲፋይድ የሆነ አናጺ ወይ ሰፊ ጊዜ ጀምሮ ያለ ነው። ምንም ስኪል የሌለው ሰው አይችልም መሬት ለማግኘት ወይም ሴትን ለማድረግ። አቶ ዘለቀ በመቀጠል በኢትዮጵያ ለሚኖሩ ራስ ተፋሪያን ችግራቸውን እንዴት ማሸነፍ እንደሚችሉ ምክር እንደሚሰጡም ተናግረዋል። አሁን አንድ ሁለት ሶስት ሰዎች እንደዚህ ቦታችን ተወሰደ ስንት አመት ኖረንበት ሲሉኝ ካርታ አውጥታችሁ ነበር ወይ ስል አላወጣንም አሉ። ይሄ መደረግ የነበረበት ገና እንደመጡ ነው። ስለዚህ ዝም ብለው ብዙ አመት ቁጭ ብለው ለምን? አሁን ብዙ ነገር ስለ መሬት ስለ ከተማ እየተቀያየረ ነው ያለው። ብዙ ነገር በዴቨሎፕሜንት ምክንያት ይህን ይህን ነገሮች እየመከርኳቸው ነው። የማውቃቸውን አንዳንድ በዚህ በቦማ ላይ አውልትን ስናቆም በብዛት መጥተው ነበር ወደ አዲስ አበባ እና ትንሽ እንደው እንደ ጌቱ ጌዘር አድርገን ነበር ከእነሱ ጋር የምንመክራቸው ምንድን ነው ፕሮሴሱን ተጠቀሙና ቶሎ ቶሎ ይህን ነገር አያይዙም ብሎ እኔ ጀማይካዊ ነኝ ወይ ትሪኒዳዳዊ ነኝ ተመላሽ ራስታ ነኝ ተብሎ ቁጭ ማለት አይቻልም። ፕሮፐር የሆነቱን በክልሉም ቢሆን በወረዳውም ቢሆን ካልሆነም በፌዴራል ደረጃም ቢሆን ይህንን ነገሮች ማሟላት አለባችሁ ካርታ ማውጣት፣ ግብርም መክፈል የመሬት ግብር ካር የሚከፈል ከሆነ እነዚህን ነገሮች እስካሟላችሁ ድረስ ያ ድሪም ይሆናል ነው ምንላ ስለሰጣቸው በእውነቱ ልክነት ትንሽ ችግር አለ። አሁን ስራቸውም ለድሮው እንደምናስቡ አይደለም። ትንሽ ዝቅ ብሎ አለ አሁን ያለው ፖፑሌሽን